ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባጭ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ምስታወት አድራጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። አዲስ አበባ ከተማ ውስጥ በባንዲራ ጉዳይ ትናንትናና ዛሬ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቀ። ብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ የሚያስገቡ ቦታዎች ላይ ብዙ ወጣቶች መጠው፣ ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም አተቅሉም አይነት ግጭቶች ነበሩ እና ፖሊሲን ለመገናገን ቱርኪ ጥረት ስ ያደርግ ነው ዛሬ ዋለው፣ እና አጠቃላይ ሁኔታ ወይ ነው። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ነው ያዳመጣችኋቸው። የተለያዩ አስተያየቶችን አካተን ሙሉ ዘገባውን ይዘን እንመለሳለን። በሌላ ዘገባ በጠቅላይ ሚኒስትር አብይ አህመድ የሚገለጹ በጎ ሀሳቦችና የሚከናወኑ ድርጊቶች ለዲሞክራሲያዊ ስርዓት ግንባታ አስተማማኝ መሰረት መጣሉን እንደማያረጋግጡ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ። ከአምባገነናዊ አገዛዝ ለመላቀቅ ላለን ፍላጎት ተስፋ የሚፈነጥቁ ተግባራት ቢሆኑም ሰፊው ህዝባችን ሲታገለት የቆየው የዲሞክራሲያዊ ስርዓት ግንባታ አስተማማኝ መሰረት መጣሉን የሚያረጋግጡ አይደሉም። የኢሶዴፓ ፓርቲ የድርጅት ጉዳይና የጽህፈት ቤት ኃላፊ አቶ ሉምባ ደምሴ መግለጫውን በንባብ ሲያሰሙን ያደምጣቸኋቸው ሙሉ ዘገባውን ይዘናል። የሰባት ወር ሕጻን ልጅ አባት የሆነው የትዳር አጋሯና ጓደኛው በየመን ከፍተኛ ወንጀለኞች በሚታሰሩበት እስር ቤት ውስጥ ከታሰሩ ሁለት ወር እንዳስቆጠሩ ያጋረችን ስደተኛ ኢትዮጵያዊት ታሪክም ይዘናል። እስር ቤቱ በጣም ትልልቅ የፖለቲካ እስረኞች የሚታሰሩበት ስለሆነ ማንን ሰው አያስገቡም። እኛ ራሱ ለማየት በወራችን ነው ለምነን ያስገቡ? በየመን ሰነአ በስደት ነው የምትኖረው ሰብለ ዮሐንስ ትባላለች። ዝርዝሩን ታስረዳናለች። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ለሀያ አመታት በጸበኝነት ያሳለፉት ኢትዮጵያና ኤርትራ እርቀ ሰላም መፍጠራቸው አስደስቶናል ያሉት የዩናይትድ ስቴትስ ከፍተኛው የአፍሪካ ጉዳይ ዲፕሎማት፣ ሆኖም ኤርትራ የሰብአዊ መብት ሪከርዷ የፈጠረው ስጋት ከዋሽንግተን ጋር ትብብር እንዳይኖራት አደናቅፏል ሲሉ ተናገሩ። የኢትዮጵያና የኤርትራ መሪዎች ከትላንት በስቲያ ማክሰኞ ከሀያ አመታት በኋላ ለመጀመሪያ ጊዜ የሁለቱን ሀገሮች የድንበር ማቋረጫ ኬላዎች መክፈታቸው የክልሉን ውጥረት እንደሚያረገብ ያለው ተስፋ አጠናክሮታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኮሚሽነር ቲቦርናዥ ትላንት ረቡዕ በዩናይትድ ስቴትስ ምክር ቤት ምስክር ሰሚ ሸንጎ ላይ ባደረጉት ንግግር ሀገራቸው በቅርብ ወራት ኤርትራን ቀርባ ስታነጋግር ቆይታለች። ይሁን እንጂ የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2009 ዓ ም የጣለባትን እቀባዎች የጣለባትን መነሳት ጉዳይ ላይ ከወዲሁ መናገር አሁን ወቅቱ አይደለም ማለታቸውን ሮይተርስ ጠቅሷል። በሌላ ዜና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ዛሬ በግብጽ የውጭ ጉዳይ ሚኒስትር ሳሜ ሱክሪ የተመራውን የልዑካን ቡድን ተቀብለው አነጋግረዋል። የውጭ ጉዳይ ሚኒስትሩ ከግብጹ ፕሬዚዳንት አብዱል ፈታህ ኤልሲ የተላከውን ደብዳቤ ስለ አቶ ኢሳያስ አቅርበዋል። ኤርትራ ፕሬዚዳንትና የግብጽ ልኡካን ያደረጉት ውይይት በሁለቱ ሀገሮች ግንኙነት እና በአፍሪካ ቀንድ በሰሞኑ በተከናወኑ አዎንታዊ እርምጃዎች ላይ ያተኮረ እንደነበርም ተገልጿል። በመጨረሻም የሚያንማር መሪ እውን ሳንቹሲ ሀገራቸው ባለፈው ሳምንት በሁለት የሮይተርስ ጋዜጠኞች ላይ የሰጠውን የጥፋተኝነት ብይን በተመለከተ በሀገራቸው ላይ የቀረበውን ነቀፌታ ተከላከሉ። ዋ ሎኔና ኪያው ሶኡ የተባሉ ጋዜጠኞች ሚያንማር ከ የሀገር ሚስጥር ሕግ ጥሰዋል ተብለው ነው የተበየነባቸው። ጋዜጠኞቹ ባለፈው አመት በአስር ሮሂንጋዎች ላይ በፖሊሶችና በጦር ሰራዊት ወታደሮች የተፈጸመ ግድያ በመመርመር ላይ ሳሉ አንድ ምግብ ቤት ውስጥ ከፖሊሶች ላይ ሰነዶች ሲቀበሉ ታይተዋል ተብለው ነው የታሰሩት። አሁን ሳንቹሲ ቪየትናም ዋና ከተማ ሃኖይ ውስጥ በዓለም የኢኮኖሚ ጉባኤ ላይ ባደረጉት ንግግር በጋዜጠኞቹ ላይ የተሰጠውን ብይን የሚቃወሙትና እንዲፈቱ እየተጠየቁ ያ አሉት ወገኖች የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስን ጨምሮ የት ቦታ ፍትህ እንደተዛባ ይንገሩም። ብነዋል። ሁለቱ ጋዜጠኞች በሰባት አመት እስራት እንዲቀጡ ተፈርዶባቸዋል። አምነስቲ ኢንተርናሽናል አሁን ሳን ሱ ቺ በጉዳዩ ላይ የተናገሩትን ነቅፏል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው እና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ወደ መጀመሪያ ዘገባችን ነው የምናልፈው። አዲስ አበባ ከተማ ውስጥ በባንዲራ ጉዳይ ትላንትና ዛሬ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቁ። ግጭቱ የተቀሰቀሰው ለኦሮሞ ነፃነት ግንባር ኦነግ አመራሮችን አቀባበል ለማድረግ ዝግጅት በሚያደርጉ ወጣቶችና በባንዲራ አሰቃቀልና አቀባብ ላይ በተቃወሙ ወጣቶች መካከል መሆኑን ከሁለቱም ወገን ያገኘነው መረጃ ያስረዳል። በግጭቱ አንድ ሰው በድንጋይ ተመቶ ሕይወቱ ማለፉን ፖሊስ አረጋግጧል። ኦነግ በድርጊቱ ማዘኑን ገልጾ የተጀመረው ለውጥ ጥላሸት እንዳይቀባ መቻቻል መኖር አለበት ብሏል። የባንዲራውን ጉዳይ የበለጠ የሚያከሩት ከሚመጡት ፓርቲዎች በላይ መለያየቱን የሚፈልጉት ኃይሎች ናቸው ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን ዘገባ አጠናቅራለች። ያነጋገርናቸው የተለያዩ ሰዎችና ፖሊስ በሰጡ መረጃ ቅዳሜ መስከረም አምስት ቀን ሁለት ሺ አስር ዓመተ ምህረት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የአመራር ቡድንና የሰራዊቱ አባላት ኢትዮጵያ ይገባሉ። ለዚህ ቡድን ደግሞ ቀድመው ወደ ኢትዮጵያ የገቡት የድርጅቱ ስራ አስፈጻሚ አባላት ኮሚቴ አቋቁመው ከኢትዮጵያ መንግስት ጋር በቅንጅት ዝግጅት እያደረጉ ይገኛሉ። በዝግጅቱ መርሃ ግብር መሰረት ከቦሌ አውሎ አለም አቀፍ አየር ማረፊያ ጀምሮ እስከ መስቀል አደባባይ አቀባበል ይኖራል። መስቀል አደባባይም የመንግስት ባለስልጣናትን ጨምሮ ዝግጅት እንደሚኖር እቅድ ተይዟል። የተለያዩ አካባቢዎች በተጨማሪም በተለያዩ አካባቢዎች የድርጅቱን አርማ የያዙ ባንዲራዎችን መስቀልና ከተማውን ማሸብረቅ አንዱ የዝግጅቱ አካል ነው ብለዋል። በአዲስ አበባ ከተማ መሳለሚ አካባቢ ነዋሪ የሆነው ወጣት ቴድሮስ በቀለ ግጭቱ በወጣቶቹ መካከል የተቀሰቀሰው ከተማውን ለማሸብረቅ ይጠቀሙበት በነበረው የኦነግ አርማ የያዘ ባንዲራ ምክንያት ነው ይላሉ። ያም በሚያደርጉበት ሰዓት ላይ መጀመሪያ ያው ተሰቅለው የነበሩ የኢትዮጵያ ሰንደቅ ዓላማ ኮከብ የሌለው እያወረዱ የኦነግን በሚሰቅሉበት ጊዜ አንድ ሁለተኛ ጎዳናዎችን አስፋልት ላይ መንገድ አካፋዮች ላይ ምናምን በሚቀቡበት ሰዓት አካባቢው ላይ ከነበሩ ወጣቶች ጋር ነው የተጋጩት። የትላንቱ እንደዚህ ካለፈ በኋላ ዛሬ ጠዋት ላይ ተመሳሳይ አይነት ነገር ለማድረግ ነበረ ከአዲስ አበባ ዳር ዳር ያሉ ወጣቶች የመጡት እና በሚመጡበት ሰዓት ዱላ ይዘዋል እና ያንን በተመሳሳይ አይነት መልኩ ለማድረግ ሲሞክሩ ነው አዲስ አበባ ውስጥ ከሚኖሩ ወጣቶች ጋር ግጭት የፈጠሩት። ያ ነው እንግዲህ አሁን ተባብሶ የጸጥታ ኃይሎች ሁሉ ጣልቃ ገብተው ለማረጋጋት እየሞከሩ ያሉት ማለት ነው። ሌላ የአሜሪካ ድምፅ ያነጋገረው ወጣት እንደሚለው ባንዲራውን በሰላም እየሰቀሉ ያለ የአዲስ አበባ ከተማ ወጣቶች ከኋላቸው ድንጋይ እንደወረወሩባቸውና ጥቃት እንደከፈቱባቸው ነው። በሰላም ነበር ከኋላችን መጥቶ በድንጋይ እንትን እያሉን ነው ልጆች ማለት ነው። አሁን አሁንም በጣም ከባድ እንትን ያለ ከኋላ ፖሊስ የለም፣ ከፊት ነው ያለው ፖሊስ ይህ ወጣት እንደሚለው ማምሻውን በተፈጠረ ግጭት ፖሊስ ገብቶ አስለቃሽ ጭስ መተኮሱን እና ግጭቱን ለማብረድ ሲሞክር እንደነበረ ነው። ሌላ የአሜሪካ ድምፅ ያነጋገረው ወጣት በበኩሉ ግጭቱ የተቀሰቀሰው ካለፈው ሳምንት የአርበኞች ግንቦት ሰባትን ለመቀበል ተሰቅሎ የነበረውና ኮከብ የሌለው ባንዲራ ወርዶ ተቀዷል የሚል መረጃ በመሰራጨቱ ነው ይላል። ሌላው ወጣት ደግሞ የኦነግን አቀባበል በሚደረገው ዝግጅት ላይ ተሳታፊ እንደነበረና ባንዲራ በሚሰቅሉበት ጊዜ ጥቃት እንደተከፈተበትና እንደተመቱ ይናገራል። በሌላ በኩል የዚህ የአቀባበል ኮሚቴ አመራር አባል የሆኑትና የኦነግ ቃል አቀባይ የሆኑት አቶ ቶሌራ አዳባ በተፈጠረው ሁኔታ ማዘናቸውን ለአሜሪካ ድምጽ ገልጸዋል። የተፈጸመው ድርጊት በጣም የሚያሳዝን ነው። እንደሚታወቀው ከዚህ በፊት የተለያዩ ድርጅቶች ውጭ መሆን ከሌላ አካባቢ ገብተዋል። በዛ ወቅት እንግዲህ ሁሉም የመሰለውን ድርጅት ለመቀበል ሲሰለፍ ነበር። የሚደግፈውንና የሚቀበለውንም አርማ ይዞ አቀባበል ሲያደርግ ነበር። በዛ ወቅት ማንም የኦሮሞ ተወላጅ ይሄን አርማ ያዛችሁ ይሄንን ድርጅት ደገፋችሁ ብሎ ያሳየው ተቃውሞ ወይንም ደግሞ የወሰደው ምንም እርምጃ አልነበረም። ነገር ግን ከትላንት ጀምሮ የኦሮሞ ነጻነት ግንባር ንድን ለመቀበል በሳሙዛ በሚካሄዱ ዝግጅቶች ላይ የድርጅቱን አርማ በማበላሸትና በመሰብሰብ በመሰወር እንደዚሁም ይህንን አርማ ይዞ በሚንቀሳቀሱ መኪናዎች ላይ እርምጃዎችን መውሰድ ይህንን አርማ በተሸከሙ ወጣት ይዞ በመንቀሳቀስ ላይ በሚገኙ ወጣቶች ላይ ድብደባ በማካሄድ የሰው ሕይወት ሕልፈት ያደረሰ እርምጃዎች ተወስደዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ በሰጡት መግለጫም ሁኔታውን ለማረጋጋት ከፍተኛ ጥረት እየተደረገ መሆኑን ገልጸው አንድ ሰው በድንጋይ ተመቶ ሆስፒታል ከደረሰ በኋላ ህይወቱ ማለፉን ሪፖርት እንደተደረገላቸው ነገር ግን ባንዲራውን ከሚሰቅሉ ወይም ደግሞ ባንዲራ ከሚቀቡት ወገን ይሁን ወይም ደግሞ ያንን አታደርጉም ከሚሉ ወጣቶች ከየትኛው እንደተመቶ እንደሞተ ማወቅ እንዳልቻሉ ተናግረዋል። የአዲስ አበባ ከተማ ነዋሪ የሆነውን ቴዎድሮስ በቀለን ወጣቶቹ ባንዲራውን መስቀል አይችሉም ወይ ቀደም ሲል ባለፈው ሳምንት የግንቦት ሰባት አመራር አባላት የነበሩት እነ ዶክተር ብርሃኑን ጨምሮ አዲስ አበባ ከተማ ሲገቡ ከፍተኛ አቀባበል አልተደረገም ወይ የኦነግ አመራሮች ሲገቡ ይህ መደረጉ ለምንድን ነው እንዲከለከል ምክንያት የሆነው ስል ጠይቄው ነበር። ይችላሉ መስቀል፣ ማንም የከለከል የለም። እኔ ባለኝ መረጃ ማንም ሰው እንዳይሰቅሉ፣ እንዳያውለበልብ የከለከል የለም። ይህ እኮ በግንቦ ሰባት አቀባበልን ጊዜ የተደረገ እኮ ነው። የኦነግን ባንዲራ ሰቅሎ ነበር፣ በግለሰብ ደረጃ በመኪናም ያውለበልቡ ነበረ እና የአዲስ አበባ ወጣት አሁን የለም ታደርጋላችሁ የሚሉበት ምንም ምክንያት አይኖሩም። ነገር ግን የእነሱን ለመስቀል የኢትዮጵያን ሰንደቅ አላማ ማውረድ አስፈላጊ አይደለም። ከዛ ውጪ መሀል ስፋልትን የኦነግ ባንዲራን ወይም ደግሞ አርማ መቀባት መንገድ አካፋዎችን ያንን መቀባት ተገቢ አይደለም እና የአዲስ አበባ ወጣቶች እያሉ ያሉት አሽስ ቀሉ አታውለበልቡ ሳይሆን የጋራ የሆኑ ንብረቶቻችን ላይ አርማችሁን ቀለማት ቀቡ ነው እያለ ያለው እና ግጭቱ በዚህ ምክንያት ነው እንጂ አትስከሉ፣ አታውለብልቡ ያለ አንድም መውጣት እስካሁን ድረስ አልሰማሁኝም። አቶ ቶሌራ በበኩላቸው እንደዚህ አይነት ቀለም መቀባት ቀደም ሲልም ታይቶ እንደነበር ጠቁመው፣ ለአንዱ ትግስት፣ ለአንዱ ደግሞ ትግስት አለመኖር መቻቻልን አያመጣም፣ ሁኔታውን ያደፈርሰዋል ብለዋል። በአገሪቱ ውስጥ እየተካሄደ ያለውን ለውጥ የሚያደናቅፍና ማቶ ገጽታ የሚሰጠው ህዝብ በአጠቃላይ የኦሮሞ ህዝብ የፈለገውን ድርጅት የመደገፍ መብት አለው። የሚደግፈውን ድርጅት የሚመርጥለት ሌላ አካል ሊሆን አይችልም። የሚይዘውን አርማም የሚወስንለት ሌላ አካል ወይንም ህዝብ አይደለም፣ ራሱ ነው የሚወስነው። አቶ ቶሌራ፣ እንግዲህ የተለያዩ ሰዎችን አዲስ አበባ ከተማ ነዋሪዎችን አነጋግረን ነበር። እንደሚሉት ባንዲራዎቹን መስቀል፣ የድርጅቱን አርማ ማንጸባረቅ ያንም ማድረግ ተገቢ ነው፣ ሊከለከልም አይገባውም። ነገር ግን ቀለም መቀባቶች ጋራ የሆኑ የመተላለፊያ መንገዶች ላይ አስፓልት መንገዶች ላይ ግርግዳዎች ላይ የማይለቁ ቀለሞችን መቀባት ነው ግጭት የቀሰቀሰው ይላሉ። በርሶ በኩል ቀለሙ መቀባቱ ከተማ ውስጥ ተገቢ ነው ይላሉ? ቀለም መቀባት እኮ በኦሮሞ ነጻነት ግንባር ደጋፊዎች የተጀመረ አይደለም። ከዛ በፊት የገቡ ድርጅቶችም ሲሰሩት ነበር፣ በልም ሲያደርጉት የነበረ ድርጊት ነው በእርግጥ ሰዎች በስሜት የተለያዩ ፍሎችን ይወስዳሉ። ይሄ ስሜትን ለመግለጽ ብቻ የተወሰደ እርምጃ ነው እንጂ ያን ያህል አስፈላጊ ነው ተብሎ ተወስኖ የተሰራ ወይም ደግሞ እንዲሰራ የተደረገ ሁኔታ አይደለም። ቢቀባስ ደግሞ ሌላውስ ሌላውን ለምን ተፈቅዶ ወይም ሌላውን ታግሶ ይሄንን አለመታገጽ ከምንድን ነው የሚመረጨው ነው። ይሄንን የሚያደርጉ ሰዎች ደግሞ አላማ የሌላቸውና ህዝቦችን ከህዝቦች ህዝብን ከህዝብ ለማጋጨት የሚሯሯጡ ቡድኖች ናቸው። ከአሁን በፊት ያልታየ ድርጊት አሁን በኦሮሞ ላይ መደረጉ ግን እጅግ የሚያሳዝንና አሳፋሪ ነው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባልና የጽህፈት ቤት ኃላፊው አቶ ጥሩነህ ገምታ በአዲስ አበባም ሆነ በኢትዮጵያ በአዲስ አመትና ከዛ በፊት በነበረው የታየው የሰላም መንፈስ በእንደዚህ አይነት ጉዳይ መበላሸት የለበትም፣ ሁሉም ሰው መቻቻል ይኖርበታል ይላሉ። መቀባቱም ሆነ መሰቀሉ ምንም ክፋት የለውም። ምክንያቱም በተለይ አርባ አመታት ለሀያ ሰባት አመታት ውጭ የቆዩ ወገኖቹን ለመቀበል የሚያደርገው ድምጸት ሽብረቃ ነው እንጂ ማንንም ከቤቱ ከስራው ለማፈናቀል የተደረገ ነገር አይደለም። ወይም ተንኮል ያለበት ነገር አይደለም። ወይም ኢትዮጵያዊነቱን የሚያስጠላ ነገር አይደለም። ወይም የሚያጠላላ ነገር አይደለም። ስለዚህ ወገኖቹን ወይም ደግሞ መሪዎቼ ናቸው እነዚህ የፖለቲካ መሪዎቼ ናቸው ብሎ የሚያምንባቸውን ሰዎችም ለመቀበል የሚያደረገው ሽብረቃ እውነቱ ነገር ለመናገር ከተወሰነ ቀናት በኋላ ፌድ አድርጎ የሚያልግ ስለሆነ ማንንም የሚያስቀይም አይደለም። ለኢትዮጵያውያን አብሮነትም የሚያሰጋ ነገር የለውም። ሰመረበት የሚገባው ነገር ቢኖር ኢትዮጵያውያን መቻቻል ይኖርባቸዋል። አብሮነትን ዛሬውኑ መጀመርም ባለፈው የቆሸሸ ነገር ካለ ከአሁኑ ማጽዳትና መቀጠል ይኖርባቸዋል። መቻቻል እና አብሮነትን ማወቅ መቻል አለባቸው የሚመለከታቸው ሀይሎች ሁሉ የሚያስተማሩትን ሰው ሁሉ ሥነ ሥርዓት እንዲይዝ። እያንዳንዱ ሰው ወይም እያንዳንዱ ብሔር የራሱ የሆነ መለያ ነገሮች አሉት በኢትዮጵያዊነት ውስጥ። ስለዚህ ማወቅ አለባቸው። በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ስለ ሁኔታው ተጠይቀው ከትላንትና ጀምሮ እንዲያሉ ግጭቶች መከሰታቸውን ገልጸዋል። የኦሮሞ ነጻነት ግንባር አመራር አባላት አዲስ አበባ ሲገቡ ከፍተኛ አቀባበል እንዲደረግላቸው ኮሚቴ አባላቱ ከመንግስት ጋር በስምምነት አብረው እየሰሩ እንደነበረ፣ ግጭቱ የተፈጠረው ደግሞ በባንዲራ አሰቃቀል ጉዳይ እንደሆነ ጠቁመው ቀለም መቀባቱን በተመለከተ እንዳልተፈቀደ ተናግረዋል። ነገር ግን በፓስተር ሰሜን መዘጋጃ፣ አዲሱ ገበያ፣ አስኮ፣ መሳለሚያና ኮልፌ አካባቢዎች ወጣቶች እርስ በርሳቸው አንዱ ይሰቀላል፣ አንዱ አይሰቀልም፣ ወይም ይቀባል፣ አይቀባም በሚል ግጭት መፈጠሩን ተናግረዋል። ኮሚሽነር ዘይኑ ጀማል አያይዘው እንደዚህ ያሉ ነገሮች ሲፈጠሩ ጉዳዩ ማግባባ ከሆነ ወደ ፖሊስ መሄድ እንጂ እርስ በርስ ግጭት መፍጠሩ አግባብ አይደለም፣ ይላሉ። የዲሞክራሲ ስርዓት ግንባታ መሰረት መቻቻል። የዲሞክራሲ ስርዓት ግንባታ መሰረት የህገ በላይነት የህግ በላይነት የማክበርና የማስከበር ዝንባሌ የሌለው ህብረተሰብ የዲሞክራሲ ግንባታ ስርዓት ሊሳካለት አይችልም። የዲሞክራሲ ስርዓት ግንባታ ካልተሳካ እስካሁን ድረስ የተከፈለው እንግዲህ ወነግም ይሁን ሰባት ይሁን ሌላውም የኢትዮጵያ ህዝብ አብዛኛው የኢትዮጵያ ህዝብ ብዙ መስዋዕትነት ከፍሎ ነው። ይሄ ለውጥ የዲሞክራሲ ለውጥ ማድረግ አለብን። ኢትዮጵያ የኢትዮጵያ ህዝብ ህዝቦች ዲሞክራሲ ዲዘርብ ያደርጋሉ፣ ነጻነት ይገባቸዋል፣ ሰላም ይገባቸዋል፣ ፍትህ ይገባቸዋል ተብሎ ነው ትግል ሲደረግ የቆያል። ብዙ መስዋዕትነት የተከፈለ እንግዲህ ይሄ ከሆነ ፍላጎቱ ይሄ ከሆነ ይሄ የፍትህ ይሄ የዲሞክራሲ የሰላም እና የነጻነት ፍላጎቶች ሊሳኩ የሚችሉት የህግ የበላይነት ሊከበር ነው፣ እና በትዕግስት በመቻቻል መርሆ ስንመራ ነው። ካልሆነ አይሳኩም። ወደ አዘር ውስጥ ነው የሚያስገቡ የሚያስገቡን። ስለዚህ ወጣቱ በዋናነት ደግሞ ተጠቃሚ የሚሆነው ለዚህ ለውጥ ተጠቃሚ የሚሆነው ወጣቱ ነው። ወጣቱና ህጻኑ የተወለደውም ያልተወለደውም ያልተወለደውም የወደፊት ትውልዱ ነው የዚህ ለውጥ የዚህ ለውጥ በመሰረታዊነቱ መለወጥ ተጠቃሚ የሚሆነው። ስለዚህ በዚህ አንጻር ታስቦ አስቦ በተለይ ወጣቱ ህግን የማክበርና የማስከበር ኃላፊነት መወጣት ካልቻለ በራሱ እርምጃ ለመውሰድ የፍትህ ሀይል እያለ የፍትህ ሀይል እያለ በራሱ እርምጃ ለመውሰድ ጥረት የሚያደርግ ከሆነ ለውጡ እንዳይሳካ እንቅፋት እየፈጠሩ ያሉ ወይም ደግሞ እንዳይሳካ ስኛ ጥረት እያደረጉ ያሉ ኃይሎች መሳሪያ ሆኖ መቀጠሉ የማይቀር ነው። ስለዚህ ወጣቱ ለእነዚህ ኃይሎች መሳሪያ ሆኖ የሚቀጥል ከሆነ የራሱን ፊውቸር የራሱን የወደፊት እጣፈንታ እያበላሸ መሆኑን አውቆ ከዚህ በሰዳ መልኩ ከጸጥታ ኃይሎች ጋር ተባብሮ የህግ የበላይነት እንዲከበር መስራት መቻል አለበት። በሌላ በኩል በዛሬው ዕለት ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም፣ በሀገር ውስጥ ጉዳይ ደማችን ውስጥ ያለው መሸናነፍ ነው፣ አሸንፈን የምናውቀው የውጭ ኃይልን ነው ብለዋል። አንዱ አሸንፎ ሌላው የሚሸነፍበት የፖለቲካ ስርዓት ይበቃል፣ አይጠቅምምም ብለዋል። የባንዲራን ጉዳይ በተመለከተ ተጠይቀው ደግሞ ባንዲራ የሀሳብ መግለጫ ማሳያ አርማ ነው። የፓርቲዎች አርማ ነው። የፓርቲዎች አርማ የእነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በህገ ደንባቸው ይገለጻል፣ በንግግራቸው፣ በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድን ነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሀሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይህ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንዲራ እየተቀያየረ የኖረው የአሜሪካ ባንዲራ ዛሬ የምናየው 13 ጊዜ ተቀይሯል። ሲጀመር አንድ ኮከብ አልነበረውም አግድም ብቻ የነበረው እየዋለ እያደረ ያደረ እሴት ሲጨመር ኮከብ ተጨምሮ ዛሬ እንደምታዩት አምሳ ምናምን ደርሷል። የእኛም ባንዲራ መላው የኢትዮጵያ ሕዝብ የሚፈልገው ከሆነ ሕገ መንግስታዊ በሆነ መንገድ ተወያይቶ መክሮ ዘክሮ ድምፅ ሰጥቶ ሊቀይረው ይችላል። ለዚያ ትዕግስት የሌለው ሰው ዛሬ በጉልበት ካልሆነ በውይይት አይቀየርም ብሎ የሚያስብ ሰው ተሸናፊ ነው። ምክንያቱም ልክ እሱ ጉልበት እንዳለው ሌላውም ሰው ጉልበት አለው። ልክ እሱ መግደል ነው የሚያስበው ሁሉ ሌላውም ሰው ባለው አቅም መግደል ወይም ራሱን መከላከል ያስባል። በዚህ አፕሮች ኢትዮጵያ እናፈርሳለን። ሌላ ሶማሌን ለመፍጠር ሌላ ደቡብ ሱዳን ለመፍጠር እና ለእኛ ብቻ ሳይሆን ለቀጠናው ሀገር ሸክም ለመሆን ነው ሩጫው። አሁን ያልናቸው ኃይሎች አርማቸውን፣ ባንዲራቸውን፣ ሀሳባቸውን፣ ፍልስፍናቸውን በሰላማዊ መንገድ ለህዝባቸው መንገር፣ ማሳመን ይችላሉ። ይሄው ምርጫ እየመጣ ነው ከፊታችን። ህዝብ ይበጀኛል፣ ያዋጣኛል ካለ ይመርጣቸዋል። ሰው ሳይገሉ መኪና ሳያፈርሱ መንግስት መሆን ይቻላል። ለምንድን ነው እየዋልን እያደርን ወደ ኋላ የምንመለሰው? ጠቅላይ ሚኒስትሩ አያይዘው መቻቻል ለአንድ ማህበረሰብ እጅግ አስፈላጊ ጉዳይ መሆኑን መክረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በጠቅላይ ሚኒስትር አብይ አህመድ የሚገለጹ በጎ ሀሳቦችና የሚከናወኑ ድርጊቶች ለዲሞክራሲያዊ ስርዓት ግንባታ አስተማማኝ መሰረት መጣሉን እንደሚያረጋግጥ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ። ለዚህ ደግሞ መፍትሄው የብሔራዊ አንድነት መንግስት መመስረት እንደሆነም ተናግሯል። መለስካቸው አምሀ ዝርዝሩን ይዟል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ በሀገራችን የተጀመረው የለውጥ ሂደት ስኬታማና ቀጣይነት ያለው እንዲሆን በብሔራዊ መግባባትና በሕጋዊና በተቋማዊ ማሻሻዮች ላይ ሊመሠረት ይገባል የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። ፓርቲው በዚህ ጽሑፍ አጥብቆ ሊያስገነዝብ የፈለገው ሐሳብ በጠቅላይ ሚኒስትር አብይ አህመድ የሚመራው አዲሱ የኢህአዴግ አመራር የሚወስዳቸው እርምጃዎችም ሆኑ የሚሰነዘሩት በጎ ሐሳቦች አስተማማኝ መሠረት የላቸውም የሚል ይመስላል። እነዚህ በጎ ሐሳቦችና የሥራ ክንውኖች በአብዛኛው የአገሪቱ ዜጎች ድጋፍና አድናቆት ያገኙ ቢሆኑም ለውጡን ወደ ተፈለገው ግብ የሚያደርሱ ናቸው ብሎ ኢሶዴፓ አያምንም። የጽሁፉን መግለጫ የነበቡት አቶ ሁሉም ባደምሴ የድርጅት ጉዳይና የፓርቲው ጽህፈት ቤት ኃላፊ ናቸው። በአሁኑ ወቅት በጠቅላይ ሚኒስትራችንና በአጋሮቻቸው እየተገለጹ ያሉትና የሕዝባችንን ልባዊ ፍላጎት የሚያንጸባርቁ ቀና የአንድነትና የመደመር ሀሳቦች እስካሁን የፖለቲካ እስረኞችን በመፍታት እና በስደት ላይ የነበሩ ዜጎቻችን፣ የፖለቲካ ፓርቲዎችንና አክቲቪስቶችን ወደ አገራቸው እንዲመለሱ በማድረግ እንደዚሁም ከጎረቤቶቻችን ጋር የነበሩትን ጤናማ ያልሆኑ ግንኙነቶችን በማሻሻል ረገድ በተወሰዱ አዎንታዊ እርምጃዎች መደገፋቸውም ከአምባገነናዊ አገዛዝ ለመላቀቅ ላለን ፍላጎት ተስፋ የሚፈነጥቁ ተግባራት ቢሆኑም ሰፊው ህዝባችን ሲታገልለት የቆየው የዲሞክራሲያዊ ስርዓት ግንባታ አስተማማኝ መሰረት መጣሉን የሚያረጋግጡ አይደሉም። ጽሁፉ አክሎም እውነተኛና ዘላቂነት ያለውን የፌዴራላዊና ዴሞክራሲያዊ አንድነት ሥርዓት በሀገራችን እውን ለማድረግ መሠረት ሊሆኑ የሚችሉ ሕጋዊና ተቋማዊ ሥራዎችን በመሥራት ረገድ በአሁኑ ወቅት ብዙ ይቀረናል ብቻ ሳይሆን ገና ወደ አስተማማኝና ዘላቂነቱ ያለው ተግባር አልገባንም በማለት ይተቻል። አቶ ሉምባ ደምሴ በጠቅላይ ሚኒስትራችንና አብሯቸው ከተሰለፉ የመንግሥት መሪዎች ከተነገሩን ተስፋ ሰጪ ቃላቶችና እጅግ ከሮ የነበረውን የፖለቲካ ውጥረት ለማርገብ ከሚጠቅሙና ለቀጣዩ የጋራ ስራችን መነሻና መተማመኛ በመሆን ሊያገለግሉ ከሚችሉ አወንታዊ እርምጃዎች ባሻገር የሀገራችንና የሕዝባችን ሕልውና አደጋ ላይ ለመጣል ተቃርቦ ከነበረው አምባገነናዊና ከፋፋይ ስርዓት ወደ ትክክለኛ ዴሞክራሲያዊና የሀገራችንና የሕዝባችን አንድነት በቀጣይነት እያጠናከረ ሊሄድ ወደሚያስችል ስርዓት ሊያሸጋግሩን የሚያበቁ ውይይቶችንና ድርድሮችን ማካሄድና ስምምነቶች ላይ መድረስ እስካሁን ገና አልተጀመሩ። አያይዘውም ከዚህ መግለጫ ጋር ውይይት እንደሚያስፈልግ ምክረ ሀሳብ ለግሰዋል። የምትከታተሉት የጋቢና ቪኦኤ ጉዞአችንን ነው። ወደ ተከታዩ ዘገባችን እናልፋለን። በዓለማችን በአዳዲስ ቴክኖሎጂ ዘርፍ በርካታ የስራ እድሎች እየተፈጠሩ ይገኛሉ። አንዲት ካሜሮናዊት የመምህርትና የሳይንስ ባለሙያ መሰረታዊ ስልጠናዎች ከተማሉ ሴቶች በአዳዲስ ቴክኖሎጂ ፈጠራ ዘርፍ ስኬታማ የማይሆኑበት ምንም ምክንያት የለም ትላለች። ይቺ ባለሙያ በርካታ የካሜሮን አዳጊ ሴት ልጆች በዘርፉ የበለጠ እንዲሳተፉ ጥረት በማድረግ ላይም ትገኛለች። አራሻ አረባሳዲ የዘገበውን መስታወት አራጋው ታቀርበዋለች። እነዚህን ሮቦቶች በመቆጣጠር ላይ የሚገኙት አዳጊ ወጣቶች ለአዳዲስ የቴክኖሎጂ ፈጠራ የሀገሪቱ የወደፊት ተስፋዎች ናቸው። በዓለማችን መደበኛ የትምህርት እድል ከማያገኙት ዘጠና አምስት በመቶዎቹ ሴት ልጆች ናቸው። እነዚህ ወጣቶች ይህንን ይለውጣሉ የሚል ተስፋ ተጥሎባቸዋል። ዛቬራ ዩጎፎ የቴክኖሎጂ ፈጠራ ተማሪ ናት። የሌሎች ተማሪዎችን ስኬት ስመለከት የበለጠ ለስራ እንድነሳሳ ያደርገኛል። እኔን ጨምሮ በእኔ እድሜ የሚገኙ ሴት ልጆች በቴክኖሎጂ ፈጠራ ድርሻ እንዲኖራቸው አበረታታለሁ። ካሜሮን በሚገኘው ኔክስ ገን በተባለ የትምህርት ማዕከል ሀያ የሚሆኑ አዳጊ ተማሪዎች ኮድ እንዴት እንደሚጽፉ፣ ሮቦት እንዴት መፍጠርና መገንባት እንደሚችሉ በመማር ላይ ናቸው። ይህ ችሎታቸው ምናልባትም በአሁኑ ጊዜ የሚታየውን በቴክኖሎጂው ዘርፍ የሴቶች ተሳትፎ ማነስን በማሻሻል በፈጠራ ስራ የጾታን እኩልነት በተግባር ያሳያሉ ተብሎ ይጠበቃል። ዣኔት ፋክፋንግ የኔክስትገን የዲጂታል ቴክኖሎጂ ማሰልጠኛ ማዕከል መስራች ናት። እያንዳንዷ ታዳጊ ሴት በጣም የተለየና ከፍተኛ ችሎታ ይኖራታል። ወጣቶቹ ለወደፊት መሆን የሚፈልጉትን እንዲ ያገኙ ና መድረስ የሚፈልጉበት ቦታ እንዲደርሱ መርዳት። እርግጥ ነው ሁሉም ነገር ከራስ ፍላጎትና ህልም ነው የሚመነጨው። ስለዚህ የአንድን ሰው የስራ ህልም እውን እንዲሆን መርዳትና በችሎታው ከፍታ መጠን ላይ እንዲደርስ እንረዳለን ማለት ነው። በቅርቡ የተባበሩት መንግስታት ባወጣው መረጃ መሰረት 60 በመቶ የሚሆኑት የካሜሮን ሴቶች ማንበብና መጻፍ አይችሉም። የኔክስ ገን ማዕከል ሴት አዳጊ ሕጻናት ላይ በማተኮር ከችግርና ከርሃብ መታደግን ነው ቅድሚያ የሰጠው። ዣኔት ፋክስ በንግ፣ የኔክስ ገን መስራች፦ እድል በማጣት ምክንያት ሰዎች ችሎታቸው ተቀብሮ እንዲቀር አንፈልግም። ስለዚህ መሰረታዊ ችግሮችን ለማሟላት እንጥራለን። ይህ ማዕከል በመምተኛና በህክምና ሰጩ መካከል መግባባትን የሚፈጥር ሮቦት ለመገንባት ለሚፈልጉ በገጠራማ አካባቢዎች ለሚኖሩ እንደ ሌይን ላሉ አዳጊ ሴቶች ጥርጋ መንገድ እየከፈተ ነው። ህመምተኞቹ በራሳቸው ቋንቋ ሲናገሩ ሮቦት ደግሞ ለዶክተሩ እየተረጎመ ይነግርላቸዋል። እናም ህመማቸው ታውቆ መድኃኒት ይፈለግላቸዋል ማለት ነው። በዓለማችን የሚገኙ ሁሉም አዳጊ ሴቶች የሁለተኛ ደረጃ ትምህርት እድል ቢመቻችላቸው የህፃናትን ሞት ቁጥር ከግማሽ በታች በመቀነስ ሶስት ሚሊየን ህይወት መታደግ እንደሚቻል የተባበሩት መንግስታት ያደረገው የቅርብ ጥናት ያመላክታል። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቢወያ ማሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያቤሮ ነበር። የስርጭት መሐንዲሱ ደግሞ ሱሌማን ነበረ። ስናስተናግዳቸው ያመሸ ነው። እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመር ይሁን እያለን እንሰናበታለን። መልካም ምሽት። रेडियो सगल अमेरिका थी